ኤስ ቢ ኤስ ሬዲዮ. ሀገርኛ ሪፖርት መስከረም ሃያ ቀን 2014 ዓ.ም በተሰጠው ድምፅ መሰረት የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔ በክልልነት ለማዋቀር የሚያስችለውን ድምጽ ማግኘቱን የኢትዮጵያ ምርጫ ቦርድ ቅዳሜ መስከረም ሀያ ዘጠኝ ቀን ሁለት ሺህ አስራ አራት ዓመተ ምህረት አስታወቀ። ምርጫ ቦርድ የህዝበ ውሳኔውን አጠቃላይ ቆጠራ መጠናቀቁን አስመልክቶ ቅዳሜ ዕለት ምክትል ሰብሳቢው አቶ ውሸት አየለ በሰጡት መግለጫ ደቡብ ምዕራብ ኢትዮጵያ አስራ አንደኛ ክልል ሊሆን የሚያስችለውን ህዝበ ውሳኔ ማግኘቱን ተናግረዋል። መስከረም ሀያ ሁለት ሺ አስራ አራት አመተ ምህርት ድምፅ የተሰጠው በኮንታ ልዩ ወረዳ በምዕራብ ኦሞ ዞን ቤንች ሸካ ዞን በዳውሮ ዞን የሸካ ዞን በአዲሱ ክልል በደቡብ ምዕራብ ኢትዮጵያ ስር ሆነው ይካለሉ ወይስ የደቡብ ብሄር ብሄረሰቦች አስተዳደር አካል ስር ሆነው ይቀጥሉ በሚል የሚል ድምፅ እንደተሰጠ አቶ ውሸት አስታውሰዋል። ምክትል ሰብሳቢው በየድምፅ ጣቢያዎቹ የተላኩት የድምፅ መስጫ ወረቀቶች ብዛት አንድ ሚሊዮን አምስት መቶ ሀያ ስድስት ሺህ ሁለት መቶ ሰማኒያ ሶስት መሆኑን አስታውሰው መራጮች በጣሉት የድምፅ መስጫ ወረቀት ወረቀቶች ላይ ፊርማቸው ያረፈባቸው የመራጮች ድምፅ ብዛት አንድ ሚሊዮን ስድስት መቶ ሀያ ስድስት ሺ ሰባ ዘጠኝ ናቸው በማለት ገልጸዋል። ልዩነቱ የተፈጠረው በተወሰኑ ድግግሞች የተነሳ መሆኑን ጨምረው ገልጹ። ይህም በአጠቃላይ ውጤቱ ላይ የሚፈጥረው ልዩነት አናሳ በመሆኑ የድምፅ አሰጣጡን ሥርዓት እንደተቀበሉት ገልጸዋል። ይህም በመሆኑ በአምስቱ ዞኖችና አንድ ልዩ ወረዳ በተሰጠው ድምፅ መሰረት አንድ ሚሊዮን ሁለት መቶ ሀያ አንድ ሺ ዘጠና ሁለት ሰዎች የደቡብ ምዕራብ ኢትዮጵያ አንድ ክልል እንዲሆን እደግፋለሁ በማለት ድምጻቸውን ስለሰጡ ክልሉ አስራ አንደኛ የኢትዮጵያ ክልል ሆነው ለመመስረት የሚያበቃ ድምጽ ማግኘቱን ተናግረዋል። ከተመዘገቡት መካከል ሀያ አራት ሺ ሀያ አራት መራጮች ደግሞ በደቡብ ክልል ስር መቆየትን ቢደግፉም በሰፊ ልዩነት በመበለጣቸው በአንዲሱ ክልል ስር እንዲዋቀሩ ለመወሰን ቦርዱ ጥያቄውን ለፌዴሬሽን ምክር ቤት እንደሚያቀርብ አስታውቋል። ለዚህ ህዝበ ውሳኔ ቦርዱ አራት ሺህ አራት መቶ ሀያ ሰባት አስፈጻሚዎችን ያሳተፈ ሲሆን በታዛቢነት ደግሞ አንድ ሺህ አራት መቶ ሀያ አራት የሲቪል ማህበራት ታዛቢዎች ተሰማርተው እንደነበር ገልጸዋል። የፓርላማ ቀን ዛሬ ጥቅምት አንድ ቀን ሁለት ሺህ አስራ አራት ዓመተ ምህረት በመላው ኢትዮጵያ እንደሚከበር የህዝብ የህዝብ ተወካዮች ምክር ቤት አስታወቀ። ይህም ለአስራ አራተኛ ጊዜ መሆኑ ተገልጿዋል። በዓሉ በአዲስ ምዕራፍ በተሟላ ስሜትና የሀገር አንድነት የሚከበርበት ቀን መሆኑን የህዝብ ተወካዮች ምክር ቤት ባወጣው መግለጫ አስታውቋል። ብዙዎች በባንዲራው ላይ የተለጠፉ ጠራው ሰማያዊ ኮከብ እንዲነሳ ጥሪ እያቀረቡ ይገኛሉ። ባለፈው ሳምንት በአንድ ሳምንት ውስጥ ከፍተኛው የኮሮና ቫይረስ የሟቾች ቁጥር መመዝገቡን የጤና ሚኒስትር ዶክተር ሊያ ታደሰ ቅዳሜ መስከረም ሀያ ዘጠኝ ቀን ሁለት ሺህ አስራ አራት ዓመተ ምህረት አስታወቁ። የዴልታ ዝርያው ኮሮና ቫይረስ በኢትዮጵያ መገኘቱን መገኘቱና ህብረተሰቡ ቫይረሱን ለመከላከል የሚያደርገውን ጥንቃቄ መላላት ለወረርሽኙ መስፋፋት ዋናው ምክንያት መሆኑን ሚኒስትሯ ገልጸዋል። የሚኒስትር መስሪያ ቤቱ ባደረገው ዳሰሳ እንዳረጋገጠው ከሰኔ ወር አጋማሽ እስከ ነሐሴ አጋማሽ ሁለት ሺ አስራ ሶስት አመተ ምህረት ድረስ በወረርሽኙ ለሞት የተዳረጉ ሰዎች ሙሉ በሙሉ በሚባል ደረጃ ያልተከተቡ ግለሰቦች መሆናቸው አስታውቋል። ክትባት ያልወሰዱ ሰዎች ከተከተቡ ሰዎች ይልቅ በወረርሽኙ ለመያዝ አራት ነጥብ አምስት እጥፍ፣ በወረርሽኙ ተይዘው ሆስፒታል ከገቡት መካከል አስር እጥፍ፣ እንዲሁም በወረርሽኙ የመሞት አስር እጥፍ አጋጣሚ ሊኖራቸው ይችላል ተብሏል። አውራ ፓርቲ ነኝ የሚል ፓርቲን ዓላማ ለማስፈጸም ዘው ብሎ መግባት ብዙም ትርፍ የለውም። ከዚህ ጥቅም እስካገኘው ድረስ አብሬ እሰራለሁ ማለት ዘላቂ ውጤት አያመጣም። የፌዴራል አወቃቀሩ እንደዚህ መሆን የለበትም ብሎ ሲሟገት የነበረ ፓርቲ ከክልሎች ጋር እንዴት ነው የሚሰራው? በማለት የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ተቃዋሚ ወይም ተፎካካሪ ፓርቲዎች በካቢኔ ውስጥ መካተታቸው ጥቅም የለውም በማለት አስተያየታቸውን ለዜና አውታሮች ሰጥተዋል። አቶ ሙላቱ አንድ ገዢ ፓርቲ አካታች ሊሆን የሚችለው አርባ በስልሳ ወይም አርባ በሰባ በሆነ የመንግስት አወቃቀር ቢኖር ነበር። እንዲህ ሲሆን ቢያንስ በጉዳዮች ላይ ተመጣጣኝ ክርክሮች ይካሄዳሉ ተብሎ ሊታሰብ ይቻላል። አሁን ሶስት እና አራት ተቃዋሚዎች ማካተት ለእኔ ጥቅሙ አይገባኝም። እኔን እዚህ ውስጥ ተደንቀ ከእኛ ጋር ስራ ቢሉኝ በጣም ይጨንቀኛል፣ መስራትም አልችልም። ለምሳሌ አንድ ፓርቲ አሁን ያለውን የትምህርት ፖሊሲ መቀየር ይፈልጋል እንበል። አላማው የራሱን የትምህርት ፖሊሲ አስፈጻሚ ይፈልጋል። በዚህ መልክ የግል ተፎካካሪው ፖሊስና የአሸናፊው ፓርቲ ሊጋጩ ስለሚችሉ ሁለቱን አስታርከው መስራት አይችሉም። ይሄ በመንግስት መስሪያ ቤት ገብተው በኃላፊነት ሊሰሩ ፈቃደኛ ለሆኑት ትልቅ ፈተና እንደሚሆንባቸው አምናለሁ። ለዚህ ነው ተቃዋሚዎች በአዲሱ ካቢኔ ውስጥ መካተታቸው ጥቅም የለውም የምለው በማለት አቶ ሙላቱ አስተያየታቸውን ሰጥተዋል። የአቶ ሙላቱ አስተያየት ሙሉ ለሙሉ ያተኮረው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትር ለመሆን ፈቃደኛ ሆነው በመካተታቸው ይመስላል። አዲስ የተቀረጸው ደንብ ባንኮች የጡረታ ገንዘብን በጊዜው ቆርጠው ለግል መስሪያ ቤቶች ጡረታ ኮሚሽን እንዲያስረክቡ አስገዳጅነት ያለው አንቀጾች እንዳሉት ለማወቅ ተችሏል። ይህ አዲስ የተቀረጸው ደንብ ለሕዝብ ተወካዮች ምክር ቤት የቀረበ ሲሆን ደንቡ ከጸደቀ ከግል መስሪያ ቤቶች ላይ ለጡረታ እየተሰበሰበውን ገንዘብ እየቆረጡ ለግሉ የጡረታ መስሪያ ቤት እንዲተላለፍ የሚያስገድድ ሕግ ተደንግጓል። በአዲሱ ሕግ መሰረት የተቆረጠውን ገንዘብ ለግል መስሪያ ቤቶች የጡረታ ኮሚሽን ገቢ እንዲያደርጉ ባንኮች ይገደዳሉ ማለት ነው። ይህም መስሪያ ቤቱ እየገጠመ ያለውን የገንዘብ እጥረት ያቃልልለታል ተብሎ ይገመታል። የአዲስ አበባ ገቢዎች ባለፉት ሶስት ወራት አዲሱ በጀት ከተጀመረ ማለት ነው አስራ ሁለት ቢሊዮን ብር ገቢ ማግኘቱን አስታወቀ። የአዲስ አበባ ገቢዎች ቢሮ በዚህ አያያዝ ባቀደው መሰረት አርባ ስምንት ነጥብ አምስት ቢሊዮን ብር በአመቱ መጨረሻ ሊሰበስብ እንደሚችል ተገ ተገምቷል። ከሐምሌ ጀምሮ ባለፉት ሶስት ወራት ውስጥ ቢሮ የሰበሰበው አስራ ሁለት ነጥብ ሀያ ስድስት ቢሊዮን ብር የሚያሳየው ከታቀደው አምስት በመቶ ጭማሪ ማሳየቱን ነው። ካለፈው ተመሳሳይ አመት ጋር የዘንድሮ ገቢ ሲነጻጠር የአርባ በመቶ እድገት እንዳለው የገቢዎች ቢሮው አስታውቋል። በኢትዮጵያ የውስጥ ጉዳይ ላይ የውጭ ሀገራትና የዜና ማሰራጫዎች ሰሞኑን እጅግ የበዛ ጫና ማድረግ መቀጠላቸውን የውጭ ጉዳይ ሚኒስቴር አርብ መስከረም ሀያ ስምንት ቀን ሁለት ሺ አስራ አራት ዓመተ ምህረት በሰጠው መግለጫ ያስታወቀ። ከዚህ ጫና መካከል ሰሞኑን ሲኤንኤን የተሰኘው የአሜሪካ የዜና ማሰራጫ ድርጅት የኢትዮጵያ አየር መንገድ የጦር መሳሪያ ከአዲስ አበባ ወደ አስመራ በስፋት ያመላልሳል በማለት የዘገበው ውሸትና የተዛባ ነው በማለት የሚኒስቴር መስሪያ ቤቱ ገልጸዋል። የውጭ ጉዳይ ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ